የባለብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች ከዛሬ ሰኞ የካቲት 14 2012 ዓ ም ምሽት ዝግጅቶቻችን አንዱን መርጠን እናስተዋውቃችሁ። አወርነስ እንድኖር ታስቦ የተደረገ ነው። ስብሰባው ቤዚካሌ በፊት አንድ የታቀደ ክል ነበረ፣ ግን አሁን የተለወጠው ወደ ወረርሽኝ መከላከል መሰረት ያደረገ አወርነስ ተፈጥሮ ከዛ ወደ ሰፈር ወደ ህዝባቸው ተመልሰው አስፈላጊ የሆነው ማስተማር መማር ማስተማር ጥቅሙ ላይ ህዝቡ ጥንቃቄ እንዲያደርግ ከማድረግ አንጻር የተዘጋጀ ነው። በከተማዎች ውስጥ ስብሰባ በማድረግ የተወቀሰው ብልጽግና ፓርቲ ምላሽ ሰጥቷል። የፓርቲው የህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ ናቸው። በሙሉ ዘገባ ይዘናቸው እንመለሳለን። ኢትዮጵያውያን አርቲስቶች የኮሮና ቫይረስ ስርጭትን ለመግታት በአጫጭር ማስታወቂያዎች እየተረባረቡ ይገኛሉ። ዘገባ አለን። በሰኞ ምሽት የስፖርት ዘገባችንም በኢትዮጵያ ኦሎምፒክ ኮሚቴ መካከል የተፈጠረውን አለመግባባት የተመለከተ ዘገባ አሰናድተናል። አድማጮች፣ የኮሮና ቫይረስ ስርጭትን ለመከላከል የአሜሪካ ድምፅ ሰማንያ በመቶ የሚሆኑ ሰራተኞች ስርጭታቸውን የሚያስተላልፉት ከየቤታቸው ነው። እኛም ዛሬ ፕሮግራሙን በመምራት ጽዮን ግርማ፣ በማቀናበር ደግሞ የሊያስ አስማረ ከየቤታችን ሆነን አብረናችሁ እንቆያለን። አብራችሁ ቆዩ። አሁን ለአጫጭር ዜናዎች ከሀብታሙ ስዩም ጋር ልተዋችሁ አመሰግናለሁ። ሲሆን ኢትዮጵያ ድንበሮቿን እንደዘጋች አስታወቀች። የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ብሔራዊ ቴሌቪዥን ቀርበው እንደተናገሩት እርምጃው ኢትዮጵያ የኮቪድ-19 ኮሮና ቫይረስ ስርጭት ለመቆጣጠር ከዘረጋቻቸው ብልሃቶች አንደኛው ነው። ከዚህ በተጨማሪ ጠቅላይ ሚኒስትሩ በርካታ ሰዎች በሚሰበሰቡባቸው ተቋማት፣ የንግድ ቤቶችና ሌሎች ስፍራዎች ላይ የጥንቃቄ መራራቅ ወይም ሶሻል ዲስታንሲንግ ተግባራዊ ይደረግ ዘንድ የጸጥታ አካላት እርምጃ እንደሚወስዱ ተናግረዋል። ሃይማኖት ተቋማት ከሚሰራው በተጨማሪ መጠጥ ቤቶች፣ ሺሻ ቤቶች፣ ጫት ቤቶች በደረሰን ሪፖርት አሁንም ጠንከር ያለ ስራ እንዳልሰሩ እነዚህ አካባቢ ሰዎች የሚነካኩበት በእጅ ዕቃ የሚቀባበሉበት ለበሽታው የሚደረግ ጥንቃቄ አነስተኛ መሆኑን ለመገንዘብ ችለናል። በእነዚህ አካባቢ ያሉትን እንዝላልነትና ለበሽታ የሚያጋልጡን ጉዳዮች የጸጥታ ተቋማት ከዛሬ ጀምሮ ክትትል እያደረጉ እርምጃ የሚወስዱ ይሆናል። ጣሊያን ውስጥ በኮቪድ-19 የኮሮና ቫይረስ ምክንያት ለሞት የተዳረጉ ሰዎች ቁጥር ከ5400 መብለጡ ተሰምተዋል። ሀገሪቱ በሽታውን ለመከላከል የምታደርገው ጥረት ይሳካ ዘንድ አስፈላጊ ከሚባሉት በስተቀር ሁሉም የንግድ ቤቶች እንዲዘጉ ታዘዋል። የሀገሪቱ ፕሬዚዳንት ጁሴፔ ኮንቴ ከሁለተኛው የዓለም ጦርነት ወዲህ የገጠመን እጅግ ከባዱ ጥንቀት ሲሉ ሁኔታውን ገልጸውታል። በጆንስ ሆፕኪንስ የኮሮና መረጃ ማዕከል መሠረት የተረጋገጠው በበሽታው የተያዙ ሰዎች ቁጥር 53578 ደርሰዋል። ኩባ ጣሊያን ከኮሮና ቫይረስ ጋር የምታደርገውን ግብ ግብ ለማገዝ ሐኪሞቿንና ነርሶቿን ወደዚያው ልካለች። የአውሮፓ ሕብረት በበኩሉ የሀገሪቱ የቀደመ ብድር አሁን ላይ ቫይረሱን ለመዋጋት አዲስ ብድር ከመጠየቅ እንደማይከለክላት በድጋሚ አረጋግጠዋል። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በገዳዩ ኮሮና ቫይረስ ክፉኛ ለተጠቁ የሀገሪቱ ዜጎችና የንግድ ተቋማት ድጋፍ እንዲሆን 1.8 ትሪሊየን ዶላር ገደማ የኢኮኖሚ ድጋፍ ለማድረግ በቀረበው ረቂቅ ላይ ዛሬ ድምፅ ይሰጣል ተብሎ ይጠበቃል። እሁድ ዕለት የተደረገው ጥረት አልተሳካም ነበር። በህግ መወሰኛ ምክር ቤቱ አብላጭ ወንበር ያለው ፓርቲ መሪ የሆኑት ሚች መኮነል የረቂቁን የተወሰኑ ክፍሎች የተቃወሙት ዲሞክራቶች ድጋፋቸውን ካልሰጡ ድምፅ አሰጣጡ ሰኞ ጠዋትም ይቀጥላል ብለው ነበረ። ድጋፉ ከዘጠና በመቶ በላይ ለሚሆኑ የዩናይትድ ስቴትስ ዜጎችና ንግድ ተቋማት በቀጥታ የገንዘብ ክፍያ በማድረግ የኮሮና ቫይረስ ከሚተወው ቅጽበታዊ ወይንም ቀስ በቀስ የሚከሰት ኢኮኖሚያዊ ጫና ለመርዳት ያቀደ ነው። ዲሞክራቶች ረቂቁ ለትልልቅ ኩባንያዎች ጥቅም የሚሰጥ ነው በሚል ይቃወሙታል። ከዚህ ይልቅ ለማህበረሰብ ጤና ማዕከላት፣ ለእንክብካቤ መስጫ ጣቢያዎች፣ ለፊትና አፍንጫ መሸፈኛ፣ ለማቀዝቀዣና ለግል መከላከያ መሳሪያዎች ተጨማሪ የፌዴራል ገንዘብ እንዲቀርብ ይፈልጋሉ። የጃፓኑ ፕሬዚዳንት ሺንዞ አቤ የቶክዮ የቶኪዮ ኦሎምፒክ ከነ ሙሉ ቅርጹ እንዳይከናወን የኮሮና ቫይረስ ስርጭት የሚያግደው ከሆነ ለሌላ ጊዜ ሊተላለፍ እንደሚገባ አሳሰቡ። ዓለም አቀፉ የኦሎምፒክ ኮሚቴ ትናንት እሁድ ባደረገው ድንገተኛ ስብሰባ እንደ ኤሮፓያን አቆጣጠር በሐምሌ 24 ሊጀመር ቀን የተቆረጠለት ክንውን የሁኔታ እቅዶችን እያጎለበተ እንደሆነ፣ ምናልባትም ቀኑንም ሊያሸጋግር እንደሚችል ተናግረዋል። ፕሬዚዳንት አበይ ጨዋታውን መሰረዝ ከአማራጮች መካከል እንደሌለበት ጠቅሰው የኦሎምፒክ ክንውኑ ከነ ሙሉ ቅርጹ የማይስተናገድ ከሆነ ማዘግየቱ በአማራጭነት መያዙን ለሀገራቸው ፓርላማ ተናግረዋል። ዘገባው የሮይተርስ ነው። አድማጮች፣ ለአሁኑ ያሉና አጫጭር ዜናዎች እነዚህ ነበሩ። ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ብልጽግና ፓርቲ በወረዳና በቀበሌዎች ውስጥ ሳይቀር አባላቱን ስብሰባ እንዲያካሂዱ እያደረገ ነው በሚል እየተወቀሰ ነው። የፓርቲው የሕዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ በጉዳዩ ላይ ከአሜሪካ ድምጽ ተጠይቀው ስብሰባዎቹ የተደረጉት የኮሮና ቫይረስ ስርጭትን ለመክታት መደረግ ስለሚገባው ጥንቃቄ ለመነጋገር እና አንድ አይነት አቅጣጫ ለማስቀመጥ ነው ብለዋል። የኢንተርኔት መጨናነቅና ገጠር አካባቢ ደግሞ ከስብሰባ ውጪ የመገናኛ አማራጭ ብዙም ስለሌለ የተካሄዱ ናቸው ብለዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከደህንነት ዘርፍ ኃላፊዎች ጋር ባደረጉት ውይይት ከዛሬ መጋቢት 14 ጀምሮ የደህንነት ዘርፉ በቁጥር የበዛ ሰው የሚሳተፍባቸውን ስብሰባዎች የሚያስቆምና ማህበራዊ መራራቅን እንደሚያስተገብር ተገልጿል። በቀጣዩ መሰናዶ ዝርዝሩን ትሰማላችሁ። የኮሮና ቫይረስ ስርጭትን ለመግታት ያስችላል ተብሎ ከታመነባቸው ድርጊቶች አንዱ ሶሻል ዲስታንሲንግ ወይም ማህበራዊ መራራቅ መሆኑን የዓለም የጤና ድርጅት አገራት ተግባራዊ እንዲያደርጉት በሚል ማሳሰቢያ ከሰጠባቸው ጉዳዮች አንዱ ነው። የቫይረሱ ብናኝ በቫይረሱ ከተያዙ ሰዎች ወደ አልተያዙ ሰዎች እንዳይተላለፍ ስርጭቱ እስኪገታ ድረስ ሰዎች ርቀታቸውን ጠብቀው እንዲንቀሳቀሱና በተለይም ቁጥራቸው የበዛ ሰዎች በአንድ ላይ እንዳይሰበሰቡ የጤና ባለሙያዎች እየመከሩ ነው። በኢትዮጵያም ይህን ምክር ተግባራዊ ማድረግ እንደሚገባ የጤና ባለሙያዎች በተለያየ መንገድ እየተናገሩ ቢሆንም በተለያየ ከተማ የሚገኙ አስተያየት የጠየቅናቸው ነዋሪዎች እንደነገሩን ከሆነ በአንዳንድ ዋና ዋና ከተማዎች ጥቂት በጎ ፈቃደኛ ወጣቶች ነዋሪዎቹን ለማራራቅ የሚያደርጓቸው ጥረቶች ቢኖሩም፣ ነገር ግን በገበያ ቦታዎች በዳቦና ዘይት መሸጫ ሱቆች በጫት መሸጫ ገበያዎች በሕዝብ ትራንስፖርት መሳፈሪያ ቦታዎች እና በተለያዩ ከዚህ ቀደም ሰዎች በሚሰበሰቡባቸው ቦታዎች ያለምንም ጥንቃቄ መደበኛ እንቅስቃሴ መቀጠሉን ነግረውናል። ይህን እንቅስቃሴ የታዘቡ ፎቶግራፊ እያነሱ በማህበራዊ ሚዲያ ላይ እያጋሩ ሲሆን ከነዚህ አንዱ የመስኖና ኢነርጂ ሚኒስቴር ሚኒስትር ዶክተር ስለሺ በቀለ ናቸው ትላንት እሁድ በአዲስ አበባ መገናኛ አካባቢ የተመለከቱትን ቁጥራቸው እጅግ የበዛ ሰዎች በአንድ ላይ ተፋፍገው መቆማቸውን የሚያሳየውን ፎቶግራፍ አጋርተዋል። ከፎቶግራፉ ጋር አያይዘው በጻፉ ጽሑፍም ዛሬ ወደ መገናኛ ብቅ ብዬ ነበር። ኮቪድ-19 በሽታን እንዴት እየተከላከልን ወይም ከችግሩ እንዴት እየተጠነቀቀን እንደሆነ ለማየት። የሚታየው ግን ጥሩ አይደለም። ህዝቡ ገና ማህበራዊ ጥግግነትን አልለወጠም። በሰዎች መካከል ከፍተኛ መተፋፈግ አለ። በእያንዳንዱ ሰው መካከል ያለው ርቀት 50 ሳንቲሜትር አይሆንም። ሁለቱን ፎቶዎች ዛሬ 11 ሰዓት ላይ ያነሳሁትን ለማሳያ ብታዩት ብዙ ማለት ትችላላችሁ ይላሉ። ፎቶግራፎቹ አንበሳ አውቶቡስ ለመሳፈር በተጨናነቀ ሁኔታ ተሰልፈው የቆሙና በታክሲዎች መካከል እጅብ ብለው የሚታዩ ሰዎች ይገኛሉ። ጽሑፋቸውንም ይቀጥላሉ ሚኒስትሩ አስቡት ዛሬ እሁድ ነው። ብዙ ሰው ይንቀሳቀሳል ተብሎ አይጠበቅም። በእርግጥ የትራንስፖርት ጥረቱ ተሯሩጦ ኑሮን ማሸነፉ ቢኖርም ይህ ቀሳፊ ችግር እስኪያልፍ እባካችሁ እንጠቀቅ! አንዴ ከቁጥጥር ከወጣ እጅግ በጣም አስከፊ ችግር አገራችንንና እያንዳንዳችንን የማንወጣው አዘቅት ውስጥ ይከተናል። ችግሩን በጽናት እንቋቋም፣ ቁጣው እስኪያልፍ እንሸሸግ እስኪ ያልፍ ያልፋል እንዲሉ ሲሉ ጽሑፋቸውን ይደመድማሉ። ሌላው ወቀሳ የቀረበበት ብልጽግና ፓርቲ ሲሆን አዲስ አበባን ጨምሮ በተለያዩ የአገሪቱ ክፍል በወረዳና በቀበሌ አመራሩን ስብሰባ በስብሰባ እያደረገ ነው በሚል በማህበራዊ ሚዲያ ላይ ከፎቶ ጋር በተጋሩ አስተያየቶች ወቀሳ እየቀረበበት ይገኛል። ወቀሳውን አስመልክቶ ምላሽ እንዲሰጡን የጠየቅናቸው የፓርቲው ህዝብና ዓለም አቀፍ ግንኙነት ኃላፊ አቶ አወሉ አብዲ ስብሰባ መኖሩን አምነው አላማው ግን የኮሮና ቫይረስ ወረርሽኝን መዋጋትን መሰረት ያደረገ ነው ይላሉ። የተወሰኑ ስብሰባዎች አሉ። ግን የስብሰባ ዋና አላማ በተለይ አመራሩ በወረርሽኙ ጉዳይ ያው ይሄ ዓለም አቀፋዊ ይዘት ያለው ወረርሽኝ እንዳየ ሰውና እንደሚታቂ ከባድ አደጋ በህዝብና በሀገር ላይ ደቅ ነው ይገኛል። ይሄንን አደጋ ደግሞ የጥቂት አካላት ብቻ በሚያደርጉት ርግርግ መመከት ስለማይቻል አንደኛ ህዝቡ በየደረጃ ይህንን ጉዳይ አውቆ ተረድቶ ተገቢ የሆነ ጥንቃቄ እንዲያደርግ መከላከል እንዲያደርግ ችግርን ስኖር ደግሞ በዛው ልክ የመለከተው አካል ኢንፎርሜሽን እንዲኖረው ለማድረግ ቀበሌ አመራሮች ደግሞ ህዝቡን በበቂ ሁኔታ ሞቢላይዝ አድርጎ በዚህ ዙሪያ በቂ ግንዛቤ ኖሯቸው እንትን እንዲያደርጉ የተወሰራም ቁጥሩም በጣም አናሳ የሆኑ ስብሰባዎች እና አዌርነስ እንድኖር ታስቦ የተደረገ ነው ስብሰባው። ቤዚካሊ በፊት አንድ የታቀደ እቅድ ነበረ፣ ግን አሁን የተለወጠው ወደ ወረርሽኝ መከላከል መሰረት ያደረገ አዌርነስ ተፈጥሮ ከዛ ወደ ሰፈር፣ ወደ ህዝባቸው ተመልሶ አስፈላጊ የሆነው ማስተማር፣ መማር፣ ማስተማር፣ ሞቢላይዝ፣ ህዝቡ ጥንቃቄ እንዲያደርግ ከማድረግ አንፃር የተዘጋጀ ነው። ረዴሱ ማልፏል። ይሄ ነው በእኛ በኩል ያለው። አሁን ምንም ስብሰባ የለም። ተጠናቋል ማለት ነው፣ ስብሰባ ተጠናቋል። ኦልሞስ እነዚህ በተለይ የጤና ባለሙያዎች ጉዳዩ በቂ ልምድ ያላቸው ኃይሎች በዚህ ላይ ተሳትፎ እንዲያስተምሩ ህዝቡን በዚያው ግንዛቤ ኖሮ ያን እንዳየሹ እንኳን እኛ ድሀ አይደለም ያንቺ ያለሽበት ታላቋ ነገር አሜሪካን ጨምሮ በጣም ትልቅ ስጋትና አደጋ ይዛረቀ በመሆኑ ይህንን ነገር ደግሞ በቂ ግንዛቤ አግኝተው ሁሉም ሰው ጥንቃቄ እንዲያደርግና አሁን ከዚህ በላይ ሌላ መጠነስ አደጋ ሳስከትል መቆጣጠር እንዲቻል የጤና ትምህርት ማስተማሪያ መድረክ እንዲሆን ነው የተደረገው። እንግዲህ ልክ ነው እንዳሉት በጣም ሰፊና ከባድ የሆነ በየቦታው በመላው ዓለም ከባድ የሆነ ወረርሽኝ ነው የተከሰተውና እነዚህን ስብሰባዎች በስልክ በሌሎች በኢንተርኔት የመገናኛ ዘዴዎች እንደዛ ማድረግ አይቻልም ወይ? ሰዎችን አንድ ላይ መሰብሰቡ ራሱ ሌላ ማሰራጨት አይሆንም ወይ? እሱ ይቻላል ፣ ግን ያው እንደምታውቁ የኢንተርኔት መሰረተ ልማት በዚህ በሀገራችን እንኳን እዛ ገጠር አካባቢ አይደለም አዲስ አበባ ያለው ልማት በጣም አነስተኛ ነው። ገና ብዙ ስራ እየተሰራበት ያለው ልማት ዘርፍ ነው። ግን ዞሮ ዞሮ ኢንተርኔት እና ሌሎች ሚዲያ መጠቀም በምንችልባቸው ቦታዎች ላይ እሱን እየተጠቀምን ነው። እሱን መድረስ በማንችልባቸው ቦታዎች ደግሞ ድረስ ባለን መረጃ እና በተደረገው ክትትል የቫይረሱን ስርጭት ስቲል ሀገር በቀል አይደለም ሀገር ውስጥ አልነበረም ታዩ ምልክቶችም በአንድም ወይ በሌላ መልኩ ግጭቱ መስፋፋት የታየባቸው ሀገሮች ላይ ስፋት ያለ ከዚያ የመጡ ሰዎች ላይ የታየ በሽታ ነው። ይህ ወረርሽኝ ደግሞ ከነሱ ጋር ንክኪ ያላቸው ሰዎችም የቅርብ ክትትል ደርጎ ማን ከማን ጋር እንደተገናኙ ሁሉ ያለ ሁኔታ አለ። ሞሮልስ ይሄ የአንድ ቀን ወይ የግማሽ ቀን ወይ የሁለት ቀን ስልጠና አወዝ መተሰባቸው ሁሉም በየሰፈሩ ተሰብስቦ ተመልሶ የቤት ለቤት ስራ እንዲሰራ ታስቦ ነው። እሱም የሚቻልበት ቦታ ላይ እየተሞከረ ነው ቤት ሊሄ ሲሆን ሌላው ከብልጽግና ፓርቲ ስብሰባዎች በተጨማሪ ማህበረሰቡ ከዚህ ቀደም ያደርጋቸው የነበሩ መደበኛ እንቅስቃሴዎችን ያልተገታ መሆኑን በየቦታው ለዘይትና ለዳቦ ከሚደረጉ ሰልፎች ጭምር በአንድ ላይ የተፋፈጉ እንቅስቃሴዎች መቀጠሉን መስተዋሉን፣ እንዲሁም በትራንስፖርት መጠቀሚያ አገልግሎት ቦታዎችም የተጨናነቁ ሰልፎች መታየታቸውን በመግለጽ መንግስት የኮሮና ቫይረስ ስርጭትን ለመግታት ከሚቻልባቸው መንገዶች አንዱ የሆነውን ማህበራዊ መራራቀን እንዴት ነው የሚያስተገብረው በሚል የተጠየቁት አቶ አወሉ ይሄ ችግር ከተከሰተ ጊዜ ጀምሮ እንደ መንግስት በጣም በልዩ ትኩረት እየተሰራ ይገኛል። በጠቅላይ ሚኒስትሩ የሚመራው ሀገራዊ ኮሚቴ ተቋቁሞ አንደኛ ትላልቅ ስብሰባዎች፣ ሰራ ቤቶች ከዛም አልፎ ደግሞ እምነት ቤቶችን መስጅድና ቼስ አካባቢ ሰው በብዛት ሄዶ የሚሰግድባቸው ቦታዎች ጥንቃቄ የሚደረጉ ከተቻለ እንዲቆሙ ካልተቻለ ደግሞ በጣም ከፍተኛ ጥንቃቄ እንዲደረጉ ተደርጓል። ዩኒቨርሲቲዎች አካባቢም ትምህርት ቤቶች ተዘግተዋል። ሌሎች ኢብን ፍርድ ቤቶችም፣ ማረሚያ ቤቶችም በተመሳሳይ ችግር ያለባቸው ችግር ያመጣሉ ተብሎ የሚታሰቡ ቦታዎችን በሙሉ ሰፊ ጥንቃቄ እንዲደረጉ እና ኢብን አንዳንድ መለስተኛ ክስና ሌሎች እንትን ያለባቸውም ከእስር ቤት እንዲፈቱ የተደረገበት ሁኔታ አለ። መንግስት የሚችለውን ሁሉ አድርጓል። ይሄ ብቻ አይደለም። ከውጭ የሚመጡ ዜጎችም አስራ አራት ቀን በኳራንቲን እንዲቆዩ ተደርጓል፣ እየተደረገ ይገኛል። ወደ ሰላሳ ሀገራት የሚደረግ በረራን እንዲቋረጥ ተደርጓል። መንግስት የሚችለውን ያህል እያደረገ ነው። ከዚህ በላይ ደግሞ ያው ፈጣሪ ይህንን መቅሰፍት እንዲያቁልን ጣልትም እየተደረገ ይገኛል። የሚደረገው ሁሉ እየተደረገ ነው። በእኛ ግምት ደግሞ ይህንን ወረርሽኝ በአጭር ጊዜ እንቆጣጠራለን የሚል ተስፋ አለ። በሌላ በኩል በዛሬው ዕለት በጽህፈት ቤታቸው በተራራቀ ሁኔታ ተቀምጠው ከደህንነት ዘርፍ ኃላፊዎች ጋር የኮሮና ቫይረስን ለመግታት መደረግ ስላለበት ጥንቃቄ ውይይት ያካሄዱት ጠቅላይ ሚኒስትር አብይ አህመድ ከዛሬ መጋቢት 14 ቀን ጀምሮ ቁጥሩ የበዛ ሰው የሚሳተፍባቸውን ስብሰባዎች የደህንነት ዘርፉ እንዲያስቆም ማህበራዊ ርቀት መጠበቅንም እንዲቆጣጠር ኃላፊነት እንደተሰጠው ይፋ አድርገዋል። ሶሻል ዲስታንሲንግ ወይም ማህበራዊ መራራቅን ተግባራዊ ማድረግ የኮሮና ቫይረስ ወረርሽኝን ለመቆጣጠር የሚያስችል አንደኛው መንገድ በመሆኑ በዓለም አቀፍ የጤና ድርጅት ደብሊዩ ኤችኦ ተረጋግጦ የወጣ መመሪያ ነው። ባለሙያዎችም ማንኛውም ሰው እጆቹን በሚገባ መታጠብና ተራርቆ መቆየትን ተግባራዊ እንዲያደርግ አበክረው ይመክራሉ። ለአሜሪካ ድምፅ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ወደ ተከታዩ ዘገባ እናልፋለን። የኮሮና ቫይረስ ስርጭትን ለመግታት ኢትዮጵያውያን አርቲስቶች በተለያዩ ማህበራዊ ሚዲያዎች ግንዛቤን ለመፍጠር አጫጭር ማስታወቂያዎችን በመስራት እየተረባረቡ ይገኛሉ። ለዛሬም ከሰሞኑ እንግዳ አድርገነው የነበረው ሰሞሆን ይስማውና አርቲስት ሚካኤል ሚሊዮን እንዲሁም ሌሎች አንጋፋና ወጣት አርቲስቶች ከቫይረሱ ጋር ተያያዥ በሆኑ የአኗኗር ዘይቤዎች ላይ እና በተለያዩ ርዕሰ ጉዳዮች ቪዲዮ ቀርጸው በማቀናበር በማህበራዊ ሚዲያ ላይ እያሰራጩ ግንዛቤን እየፈጠሩ ይገኛሉ። በተመሳሳይም ሞዴል እና የፊልም ባለሙያዋ አምለሰት ሙጬ በራሷ የኢንስታግራም ገጾች ላይ በቤት ውስጥ በቀላሉ ተዘጋጅተው በኪስ መያዝ የሚችሉ ሳኒታይዘር አዘገጃጀት እያስተማረች ነው። ኤደን ገረመው እነዚህም ባለሙያዎች አነጋግራ ተከታዩን ዘገባ አሰናድታለች። እጅ አንስት እጅንንሳ እጅ አንስት እጅንንሳ ማህበራዊ መራራቅን ለማበረታታት በበርካታ አርቲስቶች አማካኝነት ከተዘጋጀ ቪዲዮ ላይ የተቀነጨበ ነው። አርቲስት ሚካኤል ሚሊየን ከባህላችንም ሳንወጣ ጤና ስጥልኝ እየተባባልን እጅ እየተነሳሳን ጤናችንን መጠበቅ እንችላለን ይላል። ስጥልኝ የሚለው ሀሳብ በጣም ትልቅ ሀሳብ፣ እንደዚህ ነው እንግዲህ ባህል ውስጥ ተሸምቀው ቆንጆ ቆንጆ ሀሳቦች አሉ፣ ሬ መዳኛ የሚሆኑ ሀሳቦች እነችን አንቃት ያስፈልጋል። ሶሻል ዲስታንስ ትልቁ ነገር። አሁን እንግዲህ ይሄ ያመጣው በማህበረሰብ ኖር ውስጥ ላይ ነው መሰረት ያደርጉ ማለት ባህልን ነው የሚሰብረው። እነዚህ ጥንቃቄ ይፈልጋል። እንደራሳችን ባህል እንዴት አድርገን ራሳችንና ሴት ማድረግ ራሳችንን ልናበቃ እንችላለን ብሎ ማሰብ ያስፈልጋል። ስለዚህ ከራሳችን ከባህላችን ጋራ ነገርን አዋህደን እንዴት እንከረክረው ብሎ ማሰብ በጣም ተገቢ ነው። በማወቅም ይሁን ባለማወቅ በተለይ ባለማወቅ ባለሚኖች ለብዙ ነገር ችግር ልንሆን እንችላለን። ም ካለመፈለግ ጋራ የዛ ነገር ተባባሪ ካለመሆን ጋራ። አሁን ደግሞ ኮሮና ዛሬ የመታጠፋት። ስለዚህ የዚህ ነገር ተባባሪ ላለመሆን ማንኛውንም ጥንቃቄ፣ ስነ ልቦናው ከውስጥ ነው የሚመነጨው። እውቀት ማለት አሁን ሰው አላምርናል፣ አልፈራውም ነገሩ የነገሩ ጥልቀት ክብደት በደንብ ቀለም <San> <San> <San> ያለ ዘር ልዩነት ለሰው ልጆች ሁሉ እንቆማለን። አብረን እንጂ ብቻችንን አንድ። ከእነዚህ ቪዲዮዎች ጀርባ ያሉት ሰው መሆን ስማውና ጓደኞቹ በተለያዩ ቋንቋዎች የግንዛቤ ማስጨበጫ እየሰሩ ይገኛሉ። ሰው መሆን ሰዎች በሚበዙባቸው ስፍራዎች፣ በተለይም ደግሞ በግብይት ሰዓት እየታዩ ያሉት ሁኔታዎች አሳዛኝ መሆናቸውን ገልጾ ብቻችንን አንድንም የሚል ሀሽታግ እንጀምራለን ይላል።

ከዚሁ አንዱ ጋር በተያያዘ የፊልም ባለሙያዋ አምለሰት ሙጪም በግል ኢንስታግራም ገጿ ላይ በቀላል ሁኔታ ኪስ ውስጥ የሚከተት ሳኒታይዘር አዘገጃጀት እና እጅ አስተጣጠቦች ላይ ግንዛቤ ለመፍጠር እየሰራች ትገኛለች። እንታጠብበት በማንችልበት ሁኔታ ላይ ስንሆን በቀላሉ የሚዘጋጁ ውህዶች ይኖሩናል። ጀርም፣ ቫይረስና ባክቴሪያን በቀላሉ ይገልልናል። እዚህ ጋር አልኮል አለኝ፣ ውሃ አለኝ፣ ግሊሰሪን አለኝ። አልኮሉን ስድስት እጅ አልኮሆል ሶስት፣ እጅ ውሃ አንድ እጅ ደግሞ ግሊሲን አደርጋለሁ ማለት ነው። ከዛ ይህንን በደንብ በዚህ ማዋሃድ አንዳንድ ነገሮችን ስንነካ እያወጣን እጃችንን በመድረግ የመኪና የታክሲ እጀታዎች፣ የበር እጀታዎች ኤሌቬተር በር ከነካን በኋላ እጃችንን

ሲያወሩ ሳመሆን ባደሳቸው ክስ እንደዚህ ነገር ካለ ጥሩ ነው። ይህን ሰው ማወቅ አለበት፣ ምክንያቱም በቀላሉ አልኮል ሊገኝ ይችላል። ትንሽ አቀባበሙ ነገሩን ያምን አደረግኩኝ። ያው የምታገኘው መረጃ ሁሉ ማካፈል መልካም የመሰለሽ ነገር ና አንቺ ተጠቃሚ ያደርግሽን ለሌላ ሰው ማካፈል ደግሞ ትልቅ ጥቅም አለው ይል ስላሰብኩኝ እዛ መልኩ እዛ ላይ ጨመር ነው ማለት ነው። ያንንም ሀሳብ ባህላችን ትንሽ ከባድ ነው። አንዳንድ ባህላችን ነው አኗኗራችን ከባድ ነው። በጣም ተጠባብቀን ነው የምትኖረው ነ እንደ ነገር ከመጣ በጣም ተጎጆች የምንሆነው እኛንን ከምንባል ላይ ነው። ጥንቃቄ ያስፈልጋል። እግዚአብሔር የሚያግዘው እኛም ስናግዘው ነው። ሁላችንም ጥንቃቄ የምችለውን ነገር ያደርግልን ጥንቀጭ እናድርግ። እግዚአብሔር ደግሞ ያሳግዘናል። ለው ዘመን ከፍቶብናል። እኛም ከቤት ውለናል። ልጆቻችንና የልጅ ልጆቻችንም በያላችሁበት ራሳችሁን ጠብቁ። ተሻጋሪ ትውልድ ይኖረን ዘመንን በመልካምነት ንቀበለው። በማህበራዊ ሚዲያ ላይ ጥሪ ቀርቦላቸው ተሳትፏቸውን ካደረጉት አርቲስቶች አንዱ የሆነው አንጋፋው አርቲስት ደበበ ሰይፉ ነበር። ይህም መልእክት ያስተላለፈው ሰሞሆን ይስማውና ባልደረቦቹ። እነዚህ ምስሎች ከማህበራዊ ሚዲያ ዘለው በተለያዩ መደበኛ መገናኛ ብዙሀን ከኮፒራይት ነፃ በመሆናቸው እንዲወሰዱና ህዝቡ እንዲማርባቸው ለመገናኛ ብዙሀን ባለቤቶች ጥሪያቸውን ያቀርባሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ ኤደንን ለዘገባው እናመሰግናለን ቀጣዩ መሰናዶ የሰኞ ምሽት ስፖርት ነው ሀብታሙ ስዩም ከሲልቨር ስፕሪንግ ሜሪላንድ ግርማቸው ከበደ ከአዲስ አበባ ወደ አዘጋጁት ዘገባ ልውሰዳችሁ እናመሰግናለን ጽዮን የኮቪድ-19 ስርጭት የኢትዮጵያ አትሌቲክስ ፌዴሬሽን የኢትዮጵያ ኦሎምፒክ ኮሚቴን ክርክር ውስጥ አስገብተዋል። በዚህ ጉዳይ ላይ የአዲስ አበባው ዘጋቢያችን ግርማቸው ከበደ ከሚያጋራን ዜና እንጀምር። እንደምናመሻ፣ ሀብታሙ። የኢትዮጵያ ኦሎምፒክ ኮሚቴና የኢትዮጵያ አትሌቲክስ ፌዴሬሽን አለመግባባት ከትላንት በስቲያ ብቻ የተጀመረ አይደለም። በእርግጥ ምክንያቱም ባለፉት አስራ ሁለት ወራት በተለያዩ ጉዳዮችና በተለያዩ ምክንያቶች ሲወዛገቡ ቆይተዋል። የስራ አስፈጻሚ ኮሚቴ ሳያውቀው የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንት ዶክተር አሸብር ወልደ ጊዮርጊስ ውሳኔ ያሳልፈዋል በሚል አትሌቲክስ ፌዴሬሽን ሲቃወም ነበር፣ የመሳሰሉ ጉዳዮች ተነስተው ችግር ውስጥ ነበሩ። ይበልጥ የተፋፋመውና የጋለው የመገናኛ ብዙሃንን ትኩረትም እያገኘ የመጣው ግን ባለፈው አርብ የኢትዮጵያ ኦሎምፒክ ኮሚቴ የቶኪዮ ኦሎምፒክ አስተባባሪ ኮሚቴ አዘጋጅቶ ነበር ግብረ ኃይል ይሄ ግብረ ኃይል በሰጠው ጋዜጣዊ መግለጫ ላይ አትሌቶች የኦሎምፒክ ውድድር ላይ የሚሳተፉ አትሌቶች ወደ ሆቴል ገብተው ዝግጅት እንዲጀምሩ ከተናገረ በኋላ ነው። ይሄ ደግሞ ከወቅቱ የዓለም የጤና ቀውስ ከሆነው የኮቪድ 19 ጋር በተገናኘ የኢትዮጵያ አትሌቲክስ ፌዴሬሽን ሊቀበለው አልፈለገም። እንግዲህ በሁለቱ መካከል ያለው ግንኙነት ምንድን ነው? የኢትዮጵያ ኦሊምፒክ ኮሚቴ ከሀያ በላይ የሆኑ የሀገር ውስጥ የተለያዩ የስፖርት ፌዴሬሽኖች ህብረት ነው። ስለዚህ የጠቅላላ ጉባኤ አባላት የሚሆኑት እነዚህ ፌዴሬሽኖች ናቸው። ለኦሊምፒክ ውድድሮችም ስፖርተኞቹን የሚሰጡት እነዚህ ፌዴሬሽኖች ናቸው። ስለዚህ ከነዚህ ፌዴሬሽኖች የተውጣጡ ስፖርተኞች ወደ ሆቴል ገብተው ልምምድ እንዲጀምሩ ያዛል። የኢትዮጵያ አትሌቲክስ ፌዴሬሽን ግን ይሄ ከዓለም የጤና ድርጅት ካወጣው መመሪያ፣ ከጤና ሚኒስቴር እና እንዲሁም ደግሞ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት መመሪያ ጋር የሚጋጭ ስለሆነ አትሌቶቹ ወደ ሆቴል መሰባሰብ የለባቸውም፣ ባሉበት ሆኖ ለብቻቸው ልምምድ ማድረግ ነው ያለባቸው በሚል ተቃውመዋል። ተቃውሟል ማለት ነው። የኢትዮጵያ አትሌቲክስ ፌዴሬሽን በዚህ በዩናይትድ ስቴትስ በየዓመቱ የሚደረግ በሺዎች የሚቆጠሩ ኢትዮጵያን የሚሳተፉበት የሰሜን አሜሪካ የስፖርትና ባህል ፌዴሬሽን ፌስቲቫል ዘንድሮ ላይ እንደማይደረግ ተሰምተዋል። ለምን ከፌዴሬሽኑ የህዝብ ግንኙነት ኃላፊ ጋር ቆይታ አድርጊያለሁ። እያዩ የፌዴሬሽኑ ፐብሊክ ሪሌሽን ወይም የሕዝብ ግንኙነት ነኝ። ምንድን ነው የሆነው? አሁን በተፈጠረው በዚህ በኮሮና ቫይረስ ወረርሽኝ ምክንያት ከዚህ ቀደም ልናደርግ ልናደርግ ያስብ ነው ከጁን ሀያ ስምንት እስከ ጁላይ ፎር ድረስ ይደረግ የነበረው ሚኒሶታ ውስጥ ሊደረግ የነበረውን ፌስቲቫል ለመሰረት ገደላል። ይህ የሆንበት ምክንያት ምንድን ነው? የቫይረሱ ስርጭት በአደገኛ ሁኔታ ላይ ስለሆነ እኛ ደግሞ ተግባራችን ኢትዮጵያውያንን ማገናኘት በስፖርቱ ፌስቲቫል አማካኝነት ተደርጎ ማገናኘት፣ ለአለፉት ሰላሳ ስድስት ዓመት ይህን ስናደረግ የኖርን ድርጅት ነው። ከዚህ ቀደም እንዲህ አይነት አስከፊ ነገር እንዲተላለፍ የተደረገበት አጋጣሚ አልነበረም። ብዙ ጣውረዶች አልፈናል። ግን አሁን ይሄ በጣም በጣም አደገኛ ሁኔታ ላይ ስላለ ይሄ ለአጭር ጊዜ ውስጥ ደግሞ ይቀጠፋል የሚባል ሁኔታ ስላልሆነ ለመሰረዝ ወስነናል ማለት ነው። የፌዴሬሽን ከፍተኛ ተሰሚነት ያለው ፌዴሬሽን እንደመሆኑ መጠን ተሰሚነቱን ተጠቅሞ የኢትዮጵያ ማህበረሰብ አባላት ከኮሮና ወይንም ኮቪድ አስራ ዘጠኝ ራሳቸው እንዲጠብቁ ምን አይነት እንቅስቃሴዎችን ሊያደርግ አስበዋል? በአሁኑ ሰዓት የሚሰሟቸው በሺዎች የሚቆጠሩ ኢትዮጵያውያን አሉ። ለእነሱ የሚተላለፍ መልዕክት ካለም አብረው ያደርሱን። አዎ እንግዲህ ይህ ፌስቲቫል ተስተላለፈ ማለት ለሚቀጥለው አመት ፖስፖን ሆነ ማለት ስራችንን አቆምን ማለት አይደለም እና አሁንም ወደፊትም እኛ ከልባችን ያለው ከህዝባችን ጋር ነው። ስፔሻሊ ኢትዮጵያ ውስጥ ካለው ጋራ ምን እንዴት አድርገን ነው የምንረዳው በዚህ በመጣው መቅሰፍት ወይም ጥቃት እንዴት አድርገን ነው እዛ ያለውን ህዝብ የምንረዳው የሚለውን ነገር ቦርዱ እየተነጋገረበት ነው ከስራ አስኪያጅ ኮሚቴው ጋር፣ በምን አይነት መንገድ ስልት ሜዲካል ሰፕላዮች መላክ የምንችለው፣ ይህን ይህን በአፋጣኝ ነገር ለማድረግ ምክክር ላይ ነው ያለ። ነው፣ እናደርገዋለን። ከዚህ ቀደምም ያደረግናቸው ብዙ የበጎ አድራጎት ጉዳዮች አሉ፣ እንደዚህ አይነት የከፋ አደጋ ባይሆንም በጎርፍ በኤድስ ጥቃት ጊዜ በአንዳንድ ነገሮች እዛ እየደረስን የምንችለውን ነገር ለመደገፍ ሙከራ እያደረግን ያለ ነው። አሁንም ያለ ማድረግ እየተዘጋጀና ያለ ነው። በቅርብ ጊዜ ውስጥ ስም ይፋ አድርገን እናስታውቃለን። ሲሆን ለአሁኑ ያሉን ስፖርታዊ ዜናዎች እነዚህ ነበሩ። ወደ አንቺ እንመለስ። አድማጮች የዛሬው የጋቢና መሰናዶችንን አጠናቀን ልንሰናበታችሁ ነው። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ ነበርኩ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በእኛ በኩል ሰላም በደናቦታቶሮ Sunene, radune viu ei, sa canta fanoromoti.